የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19ና 25 ሜትር ባንዶች እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም አሁን ጀመረ። ¶¶ አባላ አካባቢ ላይ ነው እንግዲህ የጥቃቶች እና ትንኮሳ በዚህ አሸባሪ ቡድን እየተፈጸመ የሚገኘው። ይሄ አካባቢ እንግዲህ በዋናነት ወደ ትግራይ የእርዳታ መንገድ ነው፣ የእርዳታ ማስገቢያ መንገድ ነው። ይህንን አካባቢ ሆን ብሎ በማጥቃት አሁንም የትግራይን ሕዝብ በረሃብ ለማጥቃት የሞከረ መሆኑን ነው እንግዲህ ይሄ የሽብር ቡድን መመልከት የሚቻለው ከዚህ ድርጊቱ። የኢትዮጵያ ኮሚኒኬሽን ሚኒስትር ዴኤታ ሰላማዊት ካሳን ድምፅ ነው የሰማችሁት። ጉዳዩን አስመልክቶ ቀደም ሲል በትዊተር ገጻቸው ላይ የጻፉት የህወሀት ቃል አቀባይ አቶ ጌታቸው ረዳም በበኩላቸው ከሰመራ ታጅበው ወደ ትግራይ ሊገቡ ነበር ተብሎ የተነገሯቸው ሰብአዊ እርዳታ የጫኑ የዓለም አቀፉ የምግብ ፕሮግራም ደብልዩኤፍፒ 27 የጭነት ተሽከርካሪዎች ወደ መቀሌ እንዳይገቡ ተደርገዋል ብለዋል። ሙሉ ዘገባው ደርሶናል፣ በዕለቱ አቢርስ ይቀርባል። በርከት ያሉ ወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችም ይዘናል። ጤና አስጥልኝ እንደምናመሻችሁ። ሰኞ ጥር 16 2014 ዓም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ስርጭታችንን ለምትከታተሉ አድማጮቻችን በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ ከስርጭቱ መሐንዲስ ኒክ ኢቫኖቪች፣ ከዌብና ማህበራዊ አቀናባሪያችን አበባየው ገበያው እንዲሁም ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የምስልና ድምፅ አቀናባሪያችን ሲሳይ አሸናፊ ነው። አሁን ወደ ዕለቱ የሰዓቱ ዜናዎች ደረጀ ደስታ። ጤና ይስጥልን አድማጮች እንደምናነሻችሁ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ የቡርኪና ፋሶ ወታደሮች የአገሪቱን ፕሬዝደንት ሮች ማርክ ክርስቲያን ካቦሬን እና የእሳቸውን ባለስልጣኖች በቁጥጥር ስር የማዋላቸውን ዜና ተከትሎ ነዋሪዎቹ በአገሪቱ ዋና መዲና በመውጣት ደስታቸውን እየገለጹ መሆኑ ተሰማ። የወታደሮቹ እርምጃ የመጣው የቡርኪና ፋሶ ህዝብ የፕሬዝደንቱ አስተዳደር የእስላማዊ አማጽያንን አያያዝ በመቃወም የተቃውሞ ሰልፍ በተጠራ ማግስት መሆኑ ታውቋል። በሰሜን የአገሪቱ ክፍል ይንቀሳቀሳሉ የተባሉት ጽንፈኞቹ የእስላማዊ መንግስት አማጽያን 49 የመንግስት ወታደሮችን ከገደሉበት ጊዜ ጀምሮ በጦሩ አባላት ዘንድ በተፈጠረ ቅሬታ መፈንቅለ መንግስት ሊካሄድ ይችላል የሚል ወሬ ሲነገር መቆየቱ ተገልጿል። በዋና ከተማው ኦጋዱጉ በሚገኘው ቤተ መንግሥት አቅራቢያ የተኩስ ድምፅ መሰማቱም በዘገባው ተጠቅሷል። የቡርኪና ፋሶው እንደ መፈንቅለ መንግስት ከተወሰደ ባለፉት 18 ወራት በምዕራብ አፍሪካ ማሊና ጊኒን ተከትሎ ሦስተኛው ሊሆን እንደሚችል ተመልክተዋል። የተባበሩት አረብ ኤምሬት አቡ ዳቢን ኢላማ ያደረጉ ሁለት የባለስቲክ ሚሳይል ጥቃቶችን ዛሬ ሰኞ መታማምከኗን አስታወቀች። የኤምሬቱ መከላከያ ሚኒስትር ባወጣው መግለጫ ተመተው የወዳደቁት የሚሳይሎቹ ቁርጥራጮች በሰው ላይ ምንም ጉዳት አለማድረሳቸው ተገልጸዋል። መግለጫው አክሎ እንዳስታወቀው የተባበሩት አረብ ኤምሬት የትኛውንም ጥቃት በመመከት አገሪቱን ከሁሉም ጥቃቶች ለመከላከል አስፈላጊውን እርምጃ ሁሉ ትወስዳለች ብለዋል። ባለፈው ሳምንት የየመን ሁቲ አማጽያን በአቡ ዳቢ የሚገኘውን የነዳጅ ማጠራቀሚያ በመምታት ሶስት ሰዎችን በመግደል ሌሎች ስድስት ሰዎችን ደግሞ ማቁሰላቸው መዘገቡ ይታወሳል ይታወሳል የተባበሩት አረብ ኤምሬት በሳውዲ አረቢያ ከሚመራውና በየመን ከሁቴዎች ጋር እየተዋጋ ከሚገኘው የትብብር ጦር አንዷ መሆኑም ይታወቃል ሳውዲ መንግስትም ባለፈው እሁድ ከሁቴዎቹ የተተኮሰ የባልስቲክ ሚሳይል በደቡብ ሳውዲ አረቢያ ውስጥ መውደቁንና አንድ ሰው ማቁሰሉን አስታውቀዋል ዩናይትድ ስቴትስና እንግሊዝ በዩክሬን የሚገኘው ኤምባሲዎች ውስጥ የሚሰሩ ሰራተኞቻቸውና እንዲሁም በአገሪቱ ያሉ ዜጎቻቸው ዩክሬንን ለቀው እንዲወጡ አሳስበዋል ፕሬዚደንት ጆ ባይደንም የሩሲያ ወታደሮች የሚያደርጉት ማንኛውም አይነት ወደ ዩክሬን ዘልቆ የመግባት እንቅስቃሴ ሁሉ እንደ ወረራ ይቆጠራል ብለዋል። ዩናይትድ ስቴትስና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የሆነው ኔቶ አባል አገራትም ወደ ዩክሬን የጦር መሳሪያ መላክ መጀመራቸው ተመልክተዋል። ሩሲያ ከመቶ ሺህ በላይ ወታደሮችን በዩክሬንና ሩሲያ ድንበር ላይ ብታሰፍርም ዩክሬንን ለመውረር እቅድ እንደሌላ ታስታውቃለች። ዝርዝር ዘገባው በምሽቱ የዜና ትንታኔ ይቀርባል። የተባበሩት መንግስታት ዛሬ ሰኞ ባወጣው ሪፖርት ዓለም እንደ ኤሮፓ አቆጣጠር በ2030 ሕፃናትን አሳታፊ ፍትሐዊና ጥራት ያለው ትምህርት እንዲሁም ለዘለቄታው የሚረዳቸው የትምህርት እድል እንዲያገኙ ለማስቻል ያለመውን ግብ ማሳካት እንዳቃተው አስታወቀ። የግቡ ተሳታፊ በሆኑ አገሮች ሕፃናት ገና ከልጅነታቸው ጀምሮ ትምህርት እድል እንዲያገኙ፣ ትምህርታቸውን ሳያጠናቅቁ አቋርጠው እንዳይወጡ የጾታ ልዩነትን የሚያጠቡ የንባብና ሂሳብ ትምህርት ችሎታቸውን እንዲያሻሽሉ የሰለጠኑ መምህራንን ማፍራት፣ የህዝብ ትምህርት ቤቶች ማስፋፋት የመሳሰሉት እንደ አመላካች ግብ የተቀመጡ እንደነበሩ ተመልክቷል። ይሁን እንጂ የተባበሩት መንግስታት የትምህርት የሳይንስ እና የባህል ማዕከል ዩኔስኮ አገሮቹ ከወዲሁ እነዚህን ማሳካት አቅቷቸው ወድቀው ታይተዋል ሲል አስታውቋል። ይህ ውድቀት ለዓለም መሪዎች ትልቅ የማንቂያ ደውል ሊሆን ይገባል ያለው ዩኔስኮ በሚሊዮን የሚቆጠሩ ህጻናት የትምህርት ጥራትና እድል እያጡ መምጣታቸውን አሳስበዋል። የትምህርት ግብ እንደ ኤሮፓ አቆጣጠር በ2015 ከወጡ 17 የዘላቂ ልማት ግቦች አራተኛው ግብ ተደርጎ በተባበሩት መንግስታት የተወሰደ ቢሆንም እንደ ኤሮፓ አቆጣጠር በ2030 ይደረስበታል የተባለው ጠቅላላ ግብ ከወዲሁ ከሽፎ መታየቱን ዩኔስኮ አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ከኢራን ጋር እየተደረገ ያለውን የኒኩሊየር ስምምነቱን የሚመሩት የዩናይትድ ስቴትስ ባለስልጣን ቴህራን ያሰረቻቸውን አራት አሜሪካውያን ካልፈታች በስተቀር ዋሽንግተን ድርድሩን እንደማትፈጽም አስታወቁ። የዩናይትድ ስቴትስን ልዑክ የሚመሩት ሮበርት ማሊ ኢራን አግታ ይዛቸዋለች የሚሏቸው አራት አሜሪካውያን ከኒውክሌር ስምምነቱ ጋር የሚገናኙ አይደለም የሚለውን የአሜሪካን ነባር አቋም የደገሙ ቢሆንም ይሁን እንጂ ድርድሩን ለመጀመር እንደ ቅድመ ሁኔታ የሚቀመጥ መሆኑን ወደ መናገሩ የተቃረቡ መስለዋል። ሮበርት ስለዚሁ ሲናገሩ የተለያዩ ቢሆንም ሁለቱንም ጉዳዮች እንገፋባቸዋለን። ይሁን እንጂ አራት ሰላማዊ አሜሪካውያን በኢራን ታግተው ባሉበት ሁኔታ የኒውክሌሩን ስምምነት ብቻ ማሰብ አንችልም ብለዋል። በቅርቡ የኢራን አብዮታዊ ዘብ ከስለላና ደህንነት ጋር በተያያዘ ነው በሚል በርካታ የውጭ አገር ዜጎችን ይዞ ማሰሩ ተመልክተዋል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ዛሬ ሰኞ በሰጡት መግለጫ ሦስተኛ ዓመቱን በያዘው የኮቪድ-19 ወረርሽኝ የተጋለጡት የዓለም አገራት ወረርሽኙን ለማስቆም ወደ አንድነት መምጣት ይኖርባቸዋል ሲሉ አሳሰቡ። ዳይሬክተሩ ጀርመን ላይ በሰጡት ጋዜጣዊ መግለጫ በጣም ወሳኝ ወቅት ላይ እንገኛለን ጭንቀትና ቸልተኝነት አሁንም ወደፊት እንዲጎትተን ማድረግ የለብንም ብለዋል። በአውሮፓ የዓለም ጤና ድርጅት ዳይሬክተር ሄንሪ ክለግ የኦምሪኮን ቫይረስ በአውሮፓ በመጋቢት ወር 60 ከመቶ የሚሆነውን ሰው ሊያጠቃ እንደሚችል ተንብየዋል። ይሁን እንጂ ከዚያ በኋላ ብዙ ሰው የተከተበ ወይም ከቫይረሱ ጋር የተላመደ በመሆኑ ወደ ማብቂያው ማምራቱ መልካም ዜና መሆኑን ዳይሬክተሩ ክለግ ገልጸዋል። በዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያ ዶክተር አንቶኒ ፋውቺም ባለፈው እሁድ በሰጡት መግለጫ በጣም እንዳያዘናጋን እንጂ ነገሮች እየተሻሻሉ ነው ብለው መናገራቸው ተሰምተዋል። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባትን አስገዳጅነት የሚቃወሙ በሺዎች የሚቆጠሩት ሰዎች በዋሽንግተን ዲሲ ትናንት እሁድ የተቃውሞ ሰልፍ አድርገዋል። የፕሬዚደንት ባይደን የኮቪድ-19 የማስክና ክትባት ፖሊሲን የተቃወሙት ሰልፈኞች ፍቅርን እንጂ ግዴታ አትጣሉብን፣ ምርጫን እንጂ ግዴታን አንሻም፣ የመሳሰሉትን መፈክሮች ያነገቡ መሆኑ ተመልክቷል። ዩናይትድ ስቴትስ ውስጥ ኮቪድ-19 ከ860 ሺህ ሰዎች በላይ የገደለ ሲሆን ባለፉት ሁለት ዓመታት የቆየው ወረርሽኝ በምጣኔ ሀብቱ ላይ ከፍተኛ ጉዳት ያስከተለ መሆኑ ተነግሯል። እንደ ኤሮፓ አቆጣጠር ጥር 13 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ፕሬዝደንት ባይደን ትላልቅ የንግድ ድርጅቶች ሰራተኞቻቸውን መከተባቸውና መመርመራቸውን እንዲያረጋግጡ ያወጡትን ትዕዛዝ መሻሩ ይታወሳል። ፍርድ ቤቱ የፌዴራል መንግስትን በጀት የሚወስዱ የጤና ተቋማት ግን ትዕዛዙን እንዲያከብሩ ማጽደቁም በወቅቱ ተዘግቧል። የአፍና አፍንጫ መሸፈኛ ወይም ማስክ ማድረግና አለማድረግ የፖለቲካ አቋም መገለጫ እየሆነ መምጣቱም የሚስተዋል ሲሆን በሪፐብሊካን የሚተዳደሩት አብዛኞቹ ግዛቶች የማስክን አስገዳጅነት የማይፈቅዱ መሆኑ ተመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ጥር 16 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ራም ማክሊን ነው። በራዲዮ ቴሌቪዥን ዝግጅታችን በሳተላይት ለምትከታተሉን አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ልውሰዳችሁ። አድማጮች ቀደም ብዬ ያስተዋወቅኩት የዕለቱ አቢይ ርዕስ በመሰናዳት ላይ ነው፣ እንደደረሰ እናቀርባለን። አሁን ተከታዩን ዘገባ ነው ማያሰማችሁ። የሱዳን ሉዓላዊ የሽግግር ምክር ቤት ምክትል ፕሬዚዳንት አዲስ አበባን መጎብኘታቸው ለሁለቱ ሀገሮች ግንኙነት መሻሻል ጥሩ ጅምር እንደ ምልክት ሊሆን የሚታይ ነው ሲሉ በአዲስ አበባ ዩኒቨርሲቲ አንድ ከፍተኛ የአካባቢ ጉዳዮች አዋቂ ተናገሩ። በአፍሪካ ቀንድ አካባቢ ስኩል ሀገሮች መቀራረብ ትልቁ እንቅፋት የውጭ ጣልቃ ገብነት ነው ብለዋል። መለስካቸው ማህ ነው የተከታተለው። ከትናንት በስቲያ ጥር 13 ቀን 2014 ዓ ም የሱዳኑ የሽግግር ምክር ቤት ምክትል ፕሬዚዳንት ጄኔራል መሐመድ ሐምዳን ዳገሎ ከኢትዮጵያው መከላከያ ሚኒስትር ዶክተር አብርሃም በላይ ጋር አዲስ አበባ ተገኝተው መነጋገራቸው ለሁለቱ አገሮች ግንኙነት መሻሻል መልካም ጅምር ሊሆን ይችላል ሲሉ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር በናይል ፖለቲካና በሰሜን ምስራቅ አፍሪካ እንዲሁም በመካከለኛው ምስራቅ ጂኦፖለቲካና ሴኪውሪቲ ጉዳይ ከፍተኛ ተመራማሪ ዶክተር ያዕቆብ አርሳኖ ለቪኦኤ ተናገሩ። የጀኔራሉን አዲስ አበባ መግባት እንግዳ የሚያደርገው ለሁለት ዓመታት ያህል የሁለቱ አገሮች ግንኙነት እጅግ አስቸጋሪ በሚባል ደረጃ አዘቅት በወረደበት ጊዜ መሆኑ ነው። ኢትዮጵያና ሱዳን ለግንኙነታቸው መስመር መሰናክል የሆነው የድንበር ጭቅጭቃቸው ሳያንስ ከአንድ ዓመት በፊት የሱዳን ወታደሮች ድንበር ጥሰው መሬት እንደያዙ ኢትዮጵያ የከሰሰች ናት። በሌላም በኩል ሱዳን ከግብፅ ጋር በመሆን የታላቁ ሕዳሴ ግድብ የውሃ ሙሌትን ለማደናቀፍ እየሠራች እንደሆነም በኢትዮጵያ ክስ እየቀረበባት ነው። በዚህ መሃል የጄኔራሉ ወደ አዲስ አበባ መምጣት ምን ዲፕሎማሲያዊ አንድምታ አለው? ዶክተር ያዕቆብ አርሳኖ ለዚህ ጥያቄ ምላሽ ሰጥተዋል። በእኔ በኩል እሰየው የሚያሰኝ ነው። ምክንያቱም ዲፕሎማሲ ዘላለማዊ ጥል አይደለም። ሁልጊዜም ተጣልቶ የሚቀርበት ሳይሆን ችግሮችን ለመስጣት ባሉ ሌላ ወገን ጥረት ተጀምሮ እየሰፋ የሚሄድ ነገር ነው። ስለዚህ የሱዳን መንግስት በእኔ ግምት አሁን ያደረገው ጉብኝትና ከኢትዮጵያ መከላከያ ባለስልጣናት ጋር ያደረገው ውይይት እልቀቱን እንኳን ባላቅ ምልክቱ ጥሩ ነው ብዬ አስባለሁ። ሱዳን እመጣለሁ፣ ጉርብትና ላይ አሳድሳለሁ ጉዳዮቻችንን በምክክርና በድርድር እንፈታለን። ደግሞም የኢትዮጵያን የውስጥ ባለንቶችን አልደግፍም የሚያሰኝ አቅጣጫ ከሄደ የኢትዮጵያን ቁልፍ የሉዓላዊነት ጥያቄን አስተናገደ ማለት ነው፣ እየሰፋ ሊሄድ ይችላል ብዬ አስባለሁ። ስለዚህ በእኔ በኩል ጥሩ ነው ብዬ ነው የማስበው። የኢትዮጵያ መንግስት በዛ አቅጣጫ ያስተናገዳቸው ይመስለኛል። ጎበኙን ባለስልጣን ጠቅላይ ሚኒስትር አብይ አህመድ ከጥቂት ሰዓታት በፊት በማህበራዊ ትስስር ገጻቸው አንድ መልእክት ይፋ አድርገው ነበረ። ታላቁ የህዳሴ ግድብ የትብብር አብሮ መበልጸግ ማዕከል ሊሆን እንደሚገባው ሱዳንና ግብፅም ከዚህ በረከት ሊቋደሱ እንደሚችሉ የሚናገር መልእክት ነበር ያስተላለፉት። ይሄ ምናልባት እርስዎ ያሉትን የሚያመላክት ሊሆን ይችላል ስል ጊዜ የሚሆን የዲፕሎማሲው በአንድ በኩል የበለጠ ምልክት ሲታይ፣ በሌላ በኩል ደግሞ አመላካች እና ለመገመት የሚያስችል ምልክት ይታያል። ይሄ በሀገሮች መካከል በተቻለ መጠን ሊደረግ የሚችል የጨዋ መስመርንም የሚከተል ፍላጎቶችንም የሚያመላክት፣ በዚህ ላይ አድጎ ደግሞ በግንባር መገናኘት ከዚያም በኋላ በጠርጴዛ ዙሪያ ጉዳዮችን አድርጎ የመነጋገር የሚያመጣ ስለሆነ ምናልባትም ጠቅላይ ሚኒስትር ክብር ዶክተር አብይ ለአኩ የተባለውን መልዕክት ነው። በቀጥታ አላየሁም። ምናልባት ይሄንን የዲፕሎማሲያዊ አካሄድን የመቻቻ ተስፋ ወደፊት መኖርን ወይም መንፈስና ለወደፊት የመገናኝ እና ዘላቂ የሆነ ጥቅምና ጉርብትና የበለጠ መሆኑን እስካሁን በት ያለውን ችግር መቻቻል አልፎም ተርፎ ማስተካከል እንደሚገባ የሚያሳዩ ምልክቶች ሊሆኑ ይችላሉ ብዬ አስባለሁ። ይሄ የሚሆን የምገምትበት ምክንያት ኢትዮጵያ መሬት ተወረረ፣ ስለዚህ ጦሰብጤ እጅ ሱዳንን ልውረር አላለችም። ማናቸውም መልካም ምልክት የወደፊቱን ጥሩ ግንኙነት የሚያስብና ለሀገሮች የሚመች መንገድ ለመቀየስ ያለውን መልካም ፍላጎት የሚያሳይ ይመስለኛል። ከዚህ በኋላ በዚህ አካባቢ በተለይ በአፍሪካ ቀንድ አካባቢ ሱዳንን ጨምሮ ማለት ነው። እዚህ ላይ አዲስ የሀይል አስተላለፍ የሚፈጠር ይመስልታል። እንግዲህ ምንድን ነው ይህ? በቀላሉ አንድ ሁለት ወይም ደግሞ አንድ ስደመር ሁለት የሶስት እና አራት አንዱ ነው እንደዚህ የሚባል ነገር ላይኖር ይችላል። ግን ዞሮ ዞሮ በአፍሪካ ቀንድ አስቸጋሪ የሆኑትን ነገሮች አይቶ ደረጃ ሰጠው ያስተካከል ለወደፊት የተሻለ መቀራረብ እና ሀገሮቹ የጋራ ጥቅም፣ የአካባቢ ሰላም የሚሰፍንበት መንገድ ለማብጀት ይቻል ይመስለኛል ይህንን ለማድረግ አሁን ኢትዮጵያ ስራና የሶማሊያ መንግስት የሚያደርጓቸው መቀራረቦች ከጅቡቲ መንግስት ጋር ያላቸው ምክክር እና በበጎ መፈላለግ፣ የሱዳንም ቢሆን ሱዳን የምትቸገረው የራሷን ጥቅም ከሌላ ተጽዕኖና ከጎረቤት የጫና ታግላ ለይታ አይታ ብሔራዊ ጥቅሟን የምታስከብሩበትን መንገድ ብትመርጥ፣ እርግጥ በአፍሪካ ቀንድ ብዙ የተሻለ መቀራረብ ይመጣል ብዬ አስባለሁ። ዶክተር ያዕቆብ አርሳኖ እጅግ በጣም አመሰግናለሁ ስለ ጊዜው። ዓለም አመሰግናለሁ መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያችን ያስተዋወቅናችሁ እና የኢትዮጵያን የህወሓት በአባላ በኩል በተከፈተው ጥቃት የተነሳ ለትግራይ ህዝብ ሰብዊ እርዳታ ይዘው ወደ መቀሌ እየተጓዙ የነበሩ ተሽከርካሪዎች ወደ ኋላ መመለሳቸውን የኢትዮጵያ መንግስት አስታወቀ፣ የሚለው ዘገባ ደርሶናል። የዕለቱ አብይ ርዕስ ነው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ማምሻውን ለአሜሪካ ድምፅ እንደገለጡት ህወሓት ጥቃት የከፈተው የኢትዮጵያ መከላከያ ሰራዊት በአካባቢው በሌለበት ሁኔታ ነው ብለዋል። ጉዳዩን አስመልክቶ ቀደም ሲል በትዊተር ገጻቸው ላይ የጻፉት የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው ከሰመራ ታጅበው ወደ ትግራይ ሊገቡ ነበር ተብሎ የተነገሯቸው ሰብአዊ እርዳታ የጫኑ የዓለም አቀፉ የምግብ ፕሮግራም ደብሊዩ ኤፍ ፒ 27 የጭነት ተሽከርካሪዎች ወደ መቅሌ እንዳይገቡ ተደርገዋል ነው ያሉት። በሌላ በኩል የህወሓት ኃይሎች በስድስት የአፋር ግንባሮች ከትናንት ጀምረው ከባድ ጦርነት መክፈታቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ የአፋር ክልል ነዋሪ ገልጠዋል። መስፍን አራጌ ዝርዝሩን ይዘዋል። የተለያዩ አስፈላጊ የሆኑ የእርዳታ ቁሳቁሶችን የጫነው የዓለም አቀፍ የምግብ ፕሮግራም ተሽከርካሪዎች ወደ መቀሌ እንዳይገቡ አፋር ክልል አባላ ውስጥ ታግደው መያዛቸውን ህወሓት አስታወቀ። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ በበኩላቸው ለትግራይ ህዝብ ሰብአዊ እርዳታ የጫኑ ተሽከርካሪዎች ህወሓት እያደረገው ነው ባሉት ወታደራዊ ጥቃት ምክንያት ከመንገድ ለመመለስ መገደዳቸውን ገልጸዋል። ይሄ አካባቢ እንግዲህ በዋናነት ወደ ትግራይ የእርዳታ ማስገቢያ መንገድ ነው። ይህንን አካባቢ ሆን ብሎ በማጥቃት አሁንም የትግራይን ህዝብ በረሃብ ለማጥቃት እየሞከረ መሆኑን ነው እንግዲህ ይሄ የሽብር ቡድን መመልከት የሚቻለው ከዚህ ድርጊቱ። በዚህ ጥቃቱ ምክንያት የዓለም የምግብ ፕሮግራም በኩል ወደ ትግራይ እንዲገቡ ሲደረጉ የነበሩ በርካታ የጭነት መኪኖች እንዲመለሱ ተገደዋል። ማለት ነው እንግዲህ ከዚህ በፊት አንዱ መንግስት ይህንን እርዳታ ለማመቻቸት ሲሞክር የነበረበት መንገድ በዛ አካባቢ ላይ በተለይ ወደ ትግራይ እንዲገቡ በተለያዩ እርዳታ ሰጪ ተቋማት በኩል በዓለም አቀፍ ተቋማት በኩል የሚቀርበውን እህል ለማጓጓዝ እንዲቻል ለሹፌሮች እና ለሚያንቀሳቀሱት አካላት ዋስትና እስከመስጠት በመድረስ ነበር። እንግዲህ መንግስት ይህንን ሁኔታ ሲያመቻች የቆየው ነገር ግን አሁን እየተፈጸመው የሚገኙው ትንኮሳ ምክንያት እነ ዚህ እርዳታ ህንጭ ነው ወደ ትግራይ ሲጓዙ የነበሩ ተሽከርካሪዎች በተፈጸመው ጥቃት ምክንያት እንዲመለሱ ተገደዋል። በሌላ በኩል የኢትዮጵያ ውጭ ጉዳይ ሚኒስትር ትናንት ጥር አስራ አምስት ሁለት ሺ አስራ አራት አመተ ምህረት አውጥቶታል ያለውን መግለጫ ህዋት አስታውሶ በተለመዱ ውሸቶች፣ ግማሽ እውነቶችና ማዛባት የታጨቀ ብሎታል። መንግስት ከሌሎች ጉዳዮች ጋር ወደ መቀሌ እጅግ አስፈላጊ የሆኑ የእርዳታና የህክምና አቅርቦቶችን ለማድረስ ተጨማሪ የአየር በረራዎችን እንደሚፈቅድ ቃል ገብቶ እንደነበር ይኸው የህዋት መግለጫ አመልክቶ በተመሳሳይ ቀን ሀያ ሰባት የዓለም ምግብ ድርጅት የጭነት ተሽከርካሪዎች በአፋር መንግስት ተገደው እንዲመለሱ ተደርገዋል ሲል ከሰዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ህወሀት የእርዳታ ህሎ ወደ ትግራይ እንዳይገባ ከመከልከሉ በተጨማሪ እስካሁን በብዙ ሺህ የሚቆጠሩ ነዋሪዎችን ማፈናቀሉን ገልጸዋል። የአባላ አካባቢ ላይ በተፈጸመው ጥቃት ጭድ አምሳ ሺህ የሚጠጉ አካባቢ ሰዎች ከቤት ንብረታቸው መፈናቀላቸውን ነው መረጃዎች እየጠቆሙ የሚገኙት። ነገር ግን ይህን ቁጥር አሁንም ለማጣራት ጥረት እየተደረገ ነው የሚገኘው። እንግዲህ አንዱ ትልቅ ትኩረት ሊሰጠው የሚገባው ነገር እዚህ አካባቢ ላይ የመከላከያ ሰራዊት ምንም አይነት እንቅስቃሴ የለም። ምክንያቱም ቀደም ሲል ሲገለጽ እንደነበረው መንግስት የመከላከያ ሰራዊት ባለበት እንዲጸና የወሰደውን እርምጃ ተከትሎ የወሰደውን ውሳኔ ተከትሎ እንግዲህ ሰራዊቱ ባለበት ጸንቶ ነው የሚገኘው። ነገር ግን አሁንም በዚህ የሽብር ቡድን ምክንያት የተለያዩ ትንኮሳዎች እየተፈጸሙ ነው የሚገኘው ማለት ነው። ይሄ ደግሞ በዋናነት በተለይ እዚህ ቦታ ላይ ለምን ተብሎ ጥያቄ ሲነሳ ይሄ ቦታ ዋነኛ ወደ ትግራይ የእርዳታ እህል ሊገባበት የሚችል መንገድ ነው እና ይህንን ለማስተጓጎል ነው እንግዲህ በዚህ የሽብር ቡድን በኩል ጥቃት እየተፈጸመ የሚገኝ ነው። በሌላ በኩል ስማቸውን ከመጥቀስ የተቆጠቡ የአካባቢው ነዋሪ ለአሜሪካ ድምፅ እንደገለጹት ትግራይን በሚያጎራብቱ የአፋር አካባቢዎች ከትናንት ጀምሮ የተጠናከረ ወታደራዊ ጥቃት በህወሀት ኃይሎች እየተሰነዘረ መሆኑን ይናገራሉ። ኣብ ዓላ ከተማ ብቻ ስድስት ግንባር ላይ ነው የከፈቱት። ካብ ዓላ ደሞ ቀጥሎ በራህ ላይ የምትባል ወረዳ አለች። እሱ ወረዳ ላይ ደሞ አሰዳ የምትባል ግንባር ላይ ደሞ ጦርነት የከፈቱት። ካብ ዓላ ወደ ወደዚህ ደሞ መጋሌ የምትባል ወረዳ ደሞ ሁለት ቦታ ነው ጦርነት የከፈቱት። ትናንትና ሰባት ሰዓት ጀምሮ እስካሁን በጣም ከባድ ጦርነት ነው እየተካሄደ ያለው። እነሱ ከባድ መሳሪያዎች ስላላቸው ህዝብ የሚበዛበት አካባቢዎች እየተኩሱ ይገኛሉ። ከባድ መሳሪያዎች እና ሕፃናት ሴቶች፣ እና አዛውንቶች መፈናቀል ሰዎቹ ከዛ አካባቢ ሲፈናቀሉ መንቀሳቀስ የማይችሉ በመሆናቸው ያሉበት ሰፈሮች ላይ እየተጨፈጨፉ ይገኛሉ። አሁን በጦርነቱ ምክንያት የህወሓት ኃይሎች የገቡባቸው አካባቢዎች አሉ። አፋር የገቡባቸው አካባቢዎች አሉ። አሁን ስድስት ግንባሮች ላይ ጦርነት ስክፍት አብዓላ የምትባል ከተማ ሙሉ በሙሉ ይዘዋል። መጋሌ ደግሞ የተወሰነ ሶስት ቀበሌዎች ይዘዋል። በዛ በአብዓላ በኩል ደግሞ አንድ ቀበሌ እንደያዘ መረጃ ደርሶናል። የአፋር ብሔራዊ ክልላዊ መንግስት ጉዳዩን አስመልክቶ ዛሬ ባወጣው መግለጫ የሽብር ቡድን ሲል የገለጸው ይታጠቃል ታላቅ ኃይል በአፋር ክልል በኪልበቲ ረሱ ዞን በኩል በአብዓላ ና በመጋሌ ወረዳ የከፈተውን ውጊያ አጠናክሮ መቀጠሉን ይዘረዝራል የትግራይንና የአፋርን ህዝቦች በማጋጨት የማይረባ ትርፍ ለማግኘት እየጣረ ነው ያለው መግለጫው በሚያደርሰው ጥቃትም የአፋር ንጹሐን ኢላማ ሆነዋል የሽብር ተግባሩንም አስፋፍቶ ቀጥሏል ብለዋል በዛሬው ዕለት በከባድ መሳሪያ የታገዘ ጦርነት አካሂዷል ያለው መግለጫው በኪልበቲ ረሱ ዞን የሚገኘውን የአፋር ክልል ሰንጥሶ በመግባት በአብዓላ መጋሌ ና በረሃሌ የሚገኙ መርካታ በርካታ ንጹሐንን ለጉዳት ዳርጓልም ነው ያለው መግለጫው ህወሀት በአራት ዞኖች ውስጥ የሚገኙ ሀያ አንድ ወረዳዎች ላይ ወረራ አድርጎ ለሚሊዮኖች መፈናቀል፣ በቢሊዮኖች ለሚገመት ንብረት ውድመት ምክንያት መሆኑን ያስታወሰው መግለጫው እውነቱ ይሄ ሆኖ ሳለ ለትግራይ ህዝብ እርዳታ በአፋር አብዓላ በኩል እንዳያልፍ ተደረገ ብሎ መክሰሱን አስታውሷል። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡት የአዳር ወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አብዱ ዓሊ ህወሀት ከአማራና አፋር አካባቢዎች በጦርነት እንዲወጣ ከተደረገ በኋላ አብዓላና አካባቢዋ ላይ የከባድ መሳሪያ ጥቃት መሰንዘር ከጀመረ ወር እንዳለፈው አስታውሰዋል። መቀሌ ከከተመ ጀምሮ ባህላ ላይ የጀመረው ጦርነት እስኪል እስካሁን ድረስ አልቆምም። የአካባቢው ጥበቃ ሚሊሻዎች፣ የቀበሌ ሚሊሻዎች እና ወረዳዎች ላይ የነበሩ ፖሊሶች እና ሲቪሊያን ላይ ነው ጦርነቱን እያካሄደ ያለው በአካባቢው የሀገር መከላከያ ሰራዊት የለም ስለዚህ አብዛኛውም በመድፍ እና በከባድ መሳሪያ የታገዘ ጥቃት እየፈጸመ ያለው ሲቪሊያን ላይ ነው። አንደኛ እዚህ ያጋጠመው ሽንፈት በቀል ነው። ሁለተኛ ደግሞ ብቸኛ መንገዱን ለመዝጋት የሚያደርገው ጦርነት ነው እዚህ አካባቢ ላይ ማለት ነው። ኃላፊው ጦርነቱ አሁንም መቀጠሉን አስታውሰው የህዋት ኃይሎች ዘልቀው የገቡባቸው የአፋር አካባቢዎች እንዳሉም ተናግረዋል። እስካሁን ድረስ ጦርነቱ አልቆመም። አሁን ዳሎል ባሌ ኮነባ አብዓላ መጋሌ ትግራይን የሚያዋስኑ አምስት ወረዳዎች ላይ በሙሉ ጦርነት ከፍቶ ይገኛል አንዳንድ የአካባቢ ነዋሪዎች አብዓላ ከተማንም ተቆጣጥረዋል የሚሉት አስተያየት አላቸው እና በዚህ በኩል እናንተ የደረሳችሁበት መረጃ ይኖር ይሆን አብዓላ ከተማን ከፊሉን እንደተቆጣጠሩ ነው ያለን መረጃ የሚያሳየው ማለት ነው ምክንያቱም ከዚህ ቀደም የነበረው ጦርነት በተለየ መልኩ ኃይሉን በሙሉ በተለያዩ ግንባሮች የነበረውን ኃይሉን እና ለዚህ ጦርነት ሲያስለጥናቸው የነበሩትን ወታደሮቹን እና ከባድ መሳሪያዎቹን በሙሉ አሰልፎ በሁለተኛ ምዕራፍ እንደ አዲስ ጦርነቱን የከፈተበት ሁኔታ ነው ያለው እዚያ ቦታ ላይ ማለት ነው። የህወሓት ቃል አቀባይ ጌታቸው ረዳ የአብዓላው ጦርነት በአፋር ታጣቂዎች እና በኤርትራውያን አጋሮቻቸው የተቀሰቀሰ ነው ሲሉ ይከሳሉ። እንደተነገረን ከሆነ ከሰመራ ታጅበው ወደ ትግራይ ሊገቡ የነበሩ ሰብአዊ እርዳታ የጫኑ 27 መኪኖች ወደ ትግራይ መግባት ነበረባቸው። ሆኖም እንደ ማስተባበያ የቀረበው የአፋር ክልል መንግስት በአካባቢው ጦርነት በመኖሩ ከለከለ የሚል ነው ሲሉ ነበር ቃል አቀባዩ የገለጹት። ይህ መንግስት ሳያውቀው ይፈጸማል የሚል እምነት እንደሌላቸው የገለጹት አቶ ጌታቸው ለህዝባችን ሰብአዊ እርዳታ እንዲደርስ እንፈልጋለን፣ ለጥቃቅን ጀብዱ ፍላጎት የለንም ሲሉ በቲውተር ገጻቸው ላይ አስፍረዋል። አያይዘውም ዓለም አቀፉ ማህበረሰብም ትኩረት እንዳልሰጣቸው አመልክተዋል። ይሁን እንጂ በአፋር ክልል የአዳር ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ በአቶ ጌታቸው የተሰነዘሩትን ትችቶችም ሆኑ አስተያየቶች አይቀበሏቸውም። እንደሳቸው አባባል ህውሀት አካባቢውን እንኳንስ የእርዳታ ተሽከርካሪ እግረኛ በሰላም የማያልፍበት አድርጎታል ሲሉ በአጸፋው ይወቅሳሉ። እነሱ በአብዓላ ዋነኛው አስፋልት ከጅቡቲ ዋናው መስመር ከሰርዶ ተነስቶ አፍዴራን አቋርጦ ረብቲን አብዓላን አቋርጦ ወደ መቀሌ የሚገባው አስፋልት የሚያልፈው በአብዓላ ከተማ በኩል ነው። እዛ ከተማ ላይ ከዚህ ከሁሉም ግንባሮች ሸሽቶ ጦሩን ጠቅልሎ ወደ መቀሌ ከተተተ በኋላ እንዳለ ወደ አብዓላ እና ወደ አፋር ግንባር ነው ሽፍት ያደረገው ጦሩን ከነ መከናጅዱ ማለት ነው። ስለዚህ የመጀመሪያውን ጥቃት የከፈተው ደግሞ ይሄ መንገዱ የሚገኝበት የአብዓላ ከተማ ላይ ነው። ከዛን ጊዜ ጀምሮ እስካአሁን ድረስ ስቲል እስካአሁን ድረስ አስፋልቱም ከተማውም በመድፍና በሞርታር እየደበደበ ነው የሚገኘው በታንክም ጭምር ማለት ነው። ከተማዋ ዝቅታ ቦታ ላይ ነው ያለችው እነሱ ደግሞ ከ ከፍታ ቦታ ላይ ነው የሚቀሩት፣ ወደ ሃይላንዱ ኤሪያ ነው የሚቀሩት። ከዛ ከሃይላንዱ ኤሪያ ወደ ታች አምዘግዝገው የሚጥሉት ከባድ መሳሪያ በሙሉ እንኳን የእርዳታ መኪኖችን አይደለምና እዛ ያሉትን ማህበረሰቦች፣ የሚሸሹትን ማህበረሰቦች እንኳን በትራንስፖርት እንዳይወጡ አድርጓቸዋል። በእግራቸው ነው ወንዝ ለወንዝ ሸጥ ለሸጥ እስከ ሄደብቲ ድረስ እየሸሹ ያሉት፣ ከዛ የተፈናቀሉት ከባህላ ከተማ የተፈናቀሉት። አቶ አብዱ ጉዳዩ በአፋር ብሔራዊ ክልል ብቻ የሚቀረፍ ባለመሆኑ የፌዴራሉ መንግስት ትኩረት እንዲሰጠው መልእክት አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍንን፣ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕሰ ጉዳይ ደግሞ ወደ ሶማሌ ክልል ያሻግረናል። የሶማሊያ ፌዴራል ሪፐብሊክ ካቢኔ በኢትዮጵያ ይንቀሳቀስ የነበረውን የኦጋዴን ብሔራዊ ነጻነት ግንባር ከአሸባሪዎች ዝርዝር መሰረዙን ያስታወቀበትን ዜና በደስታ መቀበላቸውን የሶማሌ ክልል መንግስትና የኦብነግ በየፊናቸው አስታውቀዋል። ኦብነግ ከፈረንጆቹ የመስከረም 2017 አንስቶ በሶማሌ በአሸባሪነት ተፈርጆ መቆየቱም የሚታወቅ ነው። የፓርቲው ማዕከላዊ ኮሚቴ አባልም ከሶማሊያ ለኢትዮጵያ መንግስት ተላልፈው ተሰጥተው ነበር። በጊዜው አዲስ ቸኮል ተጨማሪ ዝርዝር አለው። ባለፈው እሁድ የሶማሊያው ጠቅላይ ሚኒስትር መሀመድ ሁሴን ድሮብሌ በመሩት የካቢኔት ስብሰባ ኦብነግን ከአሸባሪነት ዝርዝር መሰረዙን በደስታ እንደሚቀበሉት የሶማሌ ክልል መንግስትና የክልሉ ዋነኛ ተቃዋሚ ኦብነግ አስታውቀዋል። የሶማሌ ክልል መንግስት ርዕሰ መስተዳድር አቶ ሙስጠፋ መሀመድ በጉዳዩ ላይ በፌስቡክ ገጻቸው እንዳስታወቁት የሶማሊያ ካቢኔ በኦብነግ ላይ አስተላልፎት የነበረውን የአሸባሪነት ፈረጃ ማንሳቱን መልካም ውሳኔ መሆኑን ገልጸው ከአራት ዓመት በፊት የሶማሊያ መንግስት የወብነግ ማዕከላዊ ኮሚቴ አባል የነበሩትን አቶ አብዲ ከሪም ሼክ ሙሴን ለኢትዮጵያ መንግስት አሳልፎ መስጠቱንና ኦብነግን በአሸባሪነት መፈረጁ በወቅቱ ጭቆና ውስጥ ለነበሩት የሶማሌ ክልል ነዋሪዎች ጥሩ ዜና አልነበረም ብለዋል። ውሳኔውም የሶማሌ ክልል ህግን የሚጥስ እንደነበረ ነው ያስታወቁት። በጉዳዩ ላይ የሶማሌ ክልል መንግስት አቋም እንደሆነ የክልሉን የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ሸሪፍን አናገርናቸው ነበር። ሶማሊያ አሸባሪ ቡድን ብሎ የሰየመው ሁለት ሺ አስራ ሰባት አካባቢ ይመስለኛል በአሸባሪነት የፈረጀውን ድርጅት ሶማሊያ ካቢኔት ትናንትና ተቀምጦ ከአሸባሪነት ሰረዳቸውን ሰርዘዋል። ስለዚህ እኛ እንደ ሶማሌ ክልል አቋማችን ምንድን ነው? ኦ ኤን ኤል ኤፍ፣ ወይ ኦብነግ እኛ ከዚህ በፊት የነበረን ችግራችን በስምምነት ፈተን ገብቶ ሰላም ተቀብሎ ለውጡን ተቀብሎ ስለገባ የሶማሊያ አቋም ደግፈናል ማለት ነው። ከሶማሊያ አሸባሪነት ፍረጃ ነፃ ይወጣው። ኦብነግ ቃል አቀባይ አቶ አብዱ ቃድር ሀሰን ርሞጌ ውሳኔውን በበጎ እንደሚቀበሉት ገልጸው፣ ሆኖም ውሳኔው በሶማሊያ ሚኒስትሮች ምክር ቤት ወይም ካቢኔ ደረጃ የተወሰነ ነበር ይላሉ። ፎር ዮር ኢንፎርሜሽን የሶማሊያ መንግስት ኦብነግን ከአሸባሪዎች ዝርዝር መሰረዙን በደስታ እንቀበላለን። ነገር ግን የሶማሊያ ፓርላማ መጀመሪያውንም ኦብነግን በአሸባሪነት የመፈረጁን ውሳኔና ከፍተኛ አመራራችን ለኢህአዴግ መራሹ መንግስት ተላልፎ መሰጠቱን አልተቀበለም ነበር። ፓርቲያችን በ68 ሀገራት የሚንቀሳቀስ በመሆኑ ውሳኔው በፓርቲያችን ላይ የጎላ ተጽዕኖ አላሳደረም ነበር። እኛ የፍትህ ጥያቄ ነው ይዘን የተነሳ ነው። ህጋዊ ፓርቲ ነን። ኦብነግን አሸባሪ ያለው ኢህአዴግ ነው። እነሱ እኛን አሸባሪ ይሉናል። እኛም እነሱን አሸባሪ እንላቸዋለን። ጠቅላይ ሚኒስትር ሮብሌ ትላንትና ኦብነግን ከአሸባሪነት ዝርዝር አውጥተናል ብለው ማሳወቃቸው ጥሩ ነው። ሌሎች ጠቅላይ ሚኒስትሮች ያላደረጉትን በማድረጋቸው እናመሰግናለን። መሠረታዊ ጉዳይ ግን እኛ ህጋዊ ፓርቲዎች እንጂ አሸባሪዎች አይደለንም። ኦብነግ በኢትዮጵያ መንግስትም በአሸባሪነት ተፈረጆ የነበረ ፓርቲ ሲሆን የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን መምጣቱን ተከትሎ በሰላማዊ መንገድ እንዲታገል ተስማምቶ ትጥቅ ትግሉን ያቆሙ ፓርቲ መሆኑን ነው የሶማሌ ክልል ቃል አቀባይ አቶ አብድርቃድር ረሽድ የሚናገሩት። ኦብነግ ሶማሌ ክልል ሀያ አመት አካባቢ የሚሆን ጊዜ ጫካ ሆኖ ሲዋጋ ነው የቆየው። ብዙ መሰረተ ልማት አውድመዋል። ብዙ ሰው ህይወት አልፈዋል። ከዛ በኋላ ኢትዮጵያ ለውጥ ተካሂዶ ነበር። ይህ ለውጥ በሰላም የስልጣን ርክክብ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሰላም ርክክብ ካካሄደ በኋላ ጠቅላይ ሚኒስትሩ የለውጥ አካል እንዲሆን በይቅርታ ሁሉም እንዲተላለፍና በጠበንጃ ይዋጉ የነበሩ ድርጅቶች ጠበንጃውን አስቀምጦ በብዕር እንዲዋጉና በሰላማዊ መንገድ የለውጡ አካል እንዲሆኑ መልእክት አስተላልፈው ነበር። ከነዚህ ድርጅቶች መካከል ኦብነግ ጠመንጃውን አስቀምጦ የሰላሙን አካል ሆኖ ለውጡን አካል ሆኖ ወደ ሀገር ገብቷል። ያው ጠቅላይ ሚኒስትሩ ከአስመራ ድረስ ነው ሄዶ ከፕሬዚዳንት ሙስጣፌ እና ከገንዘብ ሚኒስትሩ አቶ አህመድ ሽዴ ጋር ሄዶ እዛ ተነጋግሮ ሰላም ተፈራርሞ ነበር። ያው ይታወሳል። ከሶማሊያ በፊት ቀደም ብሎ ኢትዮጵያ መንግስት ከአሸባሪነት ፋይል አውጥቷል ማለት ነው። ኦብነግ በሰላማዊ መንገድ ለመታገል ወደ ኢትዮጵያ ከገባ በኋላ በሶማሌ ክልል በርካታ ቢሮዎችን ከፍቶ ሲንቀሳቀስ ቆይቷል። በያዝነው ዓመት መጀመሪያ ላይ በሶማሌ ክልል በተካሄደው ምርጫ ከገዢው ፓርቲ ብልጽግና ቀርጥሮ በርካታ እጩዎችን ያቀረበ ሲሆን በመጨረሻ ሰዓት ግን በምርጫው አካሄድ ላይ ያለውን ተቃውሞ መነሻ አድርጎ ራሱን ከምርጫ አግልሎ ነበር። በፓርቲው ውስጥ ከመንግስት ጋር ተቀራርበው መስራት የሚፈልጉ የተወሰኑ አባላት በአዲሱ የሶማሌ ክልል መንግስት ኃላፊነት ተሰጧቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ወደ ሩሲያ ዩክሬንና ዋሽንግተን ዲሲን የሚመለከት ርዕሰ ጉዳይ ነው የምናልፈው። የዩናይት ስቴትሱ ፕሬዝዳንት ጆ ባይደን የሩሲያ ወታደሮች ወደ ዩክሬን ዘልቆ የመግባት ማንኛውም አይነት እርምጃ እንደ ወረራ ይቆጠራል ካሉ በኋላ ዩናይትድ ስቴትስ ወደ ዩክሬን ከባድ የጦር መሳሪያዎችን በመላክ ድጋፍ መስጠቷንም አመልክተዋል። በተመሳሳይ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገሮችም ወደ ዩክሬን መሳሪያ መላክ ጀምረዋል። ዩናይት ስቴትስ በዩክሬን የሚገኙ ኤምባሲዋ ሰራተኞችና እንዲሁም በአገሪቱ ያሉ ሌሎች የአሜሪካ ዜጎች አገሪቱን ለቀው እንዲወጡ አሳስባለች። በአንጻሩ የሩሲያ ከመቶ ሺህ በላይ ወታደሮች በዩክሬንና እንዲሁም በሩሲያ ድንበር አካባቢ ብታሰፍርም ዩክሬንን ለመውረር ግን እቅድ የለኝም ነው ያለችው። ኤደን ገረመው ሲድኒ ሼንና አራሽ አራብሳዲ ያጠናቀሯቸውን ዘገባዎች እንደሚከተለው ጨምቃ ታቀርበዋለች። ቀድሞ ሶቪየት ሪፐብሊክ በመባል የምትታወቀው ዩክሬን ዙሪያ እየጨመረ የመጣውን ውጥረት ለማርገብ አርብ እለት ዋሽንግተንና ሞስኮ ስምምነት ላይ ከደረሱ በኋላ ከዩናይትድ ስቴትስ የተላኩ አደገኛ የጦር መሳሪያ ድጋፎች ዩክሬን ደርሰዋል። በኪየቭ የሚገኘው የዩናይትድ ስቴትስ ኤምባሲ ድጋፉ ዘጠና ሺ ኪሎግራም በላይ የሚመዝኑ መሳሪያዎች ና ተወን ጣፊዎችን ያካተተ መሆኑን አስታውቋል። ይህ እርምጃ የተወሰደውም የብሪታንያ የደህንነት ቢሮ ሩሲያ በዩክሬን የራሷን አመለካከት የሚያስፈጽምላት መንግስት ለማስቀመጥ እያሴደች ነው ካለ በኋላ ሲሆን ይህን ጉዳይ ሞስኮ አጣጥለዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ታዲያ እንዲህ ብለዋል። ለሩሲያ ሁለት መንገዶችን እንደ አማራጭ አቅርበናል። ባለፈው ሳምንት በጄኔቭ ከሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ያደረኩት የዲፕሎማሲና የውይይት መንገድ አለ። ሌላው ደግሞ የጥፋት መንገድ ሆኖ ትልቅ ዳፋ ያለው ሲሆን ላለፉት ጥቂት የማይባሉ ሳምንታት እያደገ የመጣ ነው። ነገር ግን እኛ ብቻ አይደለንም ይህንን እያልን ያለ ነው። የቡድን ሰባት አባል ሀገራትና የዓለም ዲሞክራሲ ምጣኔ ሀብት መሪዎች በሙሉ ናቸው። የአውሮፓ ሕብረት እንዲሁም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶም በዚህ ጉዳይ ላይ ግልጽ የሆነ አቋም ነው ያላቸው። በተመሳሳይ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ተዋጊ ጀቶችና ተጨማሪ መርከቦችን ወደ ሰሜን አውሮፓ እየላኩ ሲሆን በተጨማሪም አባል ከሆኑት ዴንማርክ፣ ስፔን፣ ፈረንሳይና ኔዘርላንድስ ወታደሮችና መሳሪያዎችን ለመላክ ሀሳብ እንዳላቸው በመግለጫ ላይ አስፍረዋል። አያይዘውም ኔቶ አባል ሀገራቱና የምስራቅ ህብረት ደጋፊ ሀገራትን ለመከላከል የቆመ ነው ሲሉ ዋና ጸሐፊው ጄንስ ስቶልተንበርግ ተናግረዋል። ይህ በእንዲህ እንዳለ ታዲያ ሩሲያ የመከላከያ ሚኒስቴር ቅዳሜ ዕለት የሩሲያ የኢራን እና የቻይና የጋራ ወታደራዊ መርከቦች በኦማን ሰርጥ ላይ ልምምድ ሲያደርጉ ፎቶግራፍ የለጠፉ ሲሆን ተጨማሪ ልምምዶች እንደሚኖሩም አስታውቀዋል። በአንጻሩ የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ዩናይትድ ስቴትስና የኔቶ የቃል ኪዳኑ ጦር አባል ሀገራት ውጥረቱን እያባባሱ ነው ሲሉም ከሰዋል። የዩናይትድ ስቴትስ ህግ አውጪዎች ታዲያ ማዕቀብ በሩሲያ ላይ ሊጣል ይገባል ሉ እያመዛዘኑ ይገኛሉ። የዴሞክራት የውጭ ጉዳይ ኮሚቴ ሴናተር ክሪስ ኩንስ በዚህ ጉዳይ ላይ እንዲህ ይላሉ የጋራ ስምምነት ተፈራርመን አሁን ላይ አንዳንድ ማዕቀቦችን መጣል የሚያስችለን ሕግ ማውጣት አለብን። ነገር ግን ኢራንን ለድርድር ወደ ጠረጴዛው እንዳመጣት አይነት ጠንከር ያለ ማዕቀብ ነው የሚያሻው። ፑቲን ዩክሬንን ለመውረር የመጨረሻውን እርምጃ እንዳይራመዱ የሚገታቸው አይነት ማለት ነው። ቅዳሜ ዕለት በሩሲያ ውጭ ጉዳይ ሚኒስትር ቪዲዮ የተለጠፈው የጦር ጀቶችም የዩክሬን ጎረቤት በሆነችው ቤላሩስ ላይ ጥቃት ፈጽሟል። የቤላሩስ ባለስልጣናትም ለጦርነት ለመዘጋጀት ልምምድ መጀመራቸውን አስታውቀዋል። ሪፐብሊካኑ ሴናተር ጆኒ ኤርነስት ታዲያ ጠንካራ ማዕቀብ እንደሚያሻ ይስማማሉ። So far with this administration, we have seen a doctrine of appeasement. በዚህ አስተዳደር ማቻቻል የሚል ዶግማ አለ። ይህ አካሄድ በፍጹም ፑቲን ዩክሬንን ከመውረር አይገድበውም። ስለዚህ ፑቲን በጉዳዩ ላይ ቁርጠኛ መሆናችን ይገባው ዘንድ ጠንከር ያሉና የማያዳግሙ ማዕቀቦች እንጥላለን። በተመሳሳይ ዩናይትድ ስቴትስ በኪየቭ ያሉ የኤምባሲ ሰራተኞቿና የአሜሪካ ዜጎችን በጊዜ በፈቃደኝነት ሀገር ለቀው እንዲወጡ ያዘዘች ሲሆን ወደ ዩክሬንና ሩሲያ የሚደረጉ የጉዞ ማስጠንቀቂያዎችን አውጥታለች። ይሁን እንጂ የዩክሬን የውጭ ጉዳይ ሚኒስትር በዚህ በዩናይትድ ስቴትስ እርምጃ ደስተኛ አለመሆናቸውን፣ ከልክ በላይ የተወሰደ የጥንቃቄ እርምጃ ሲሉ በትዊተር ገጻቸው ላይ አስፍረዋል። እስካሁን ድረስም ክሬምሊን ዩክሬን የኔቶ አባል ሀገር አትሆንም ስትል በአቋሟ እንደጸናች ሲሆን ዩናይትድ ስቴትስም ሁኔታውን ባለመቀበሏ ውጥረቱ እንደነገሰ ቀጥሏል። ኤደንን፣ ለዘገባው አመሰግናለሁ። አድማጮች፣ የዕለቱ አቢይ ርዕስና የዜና መጽሔት ትንታኔ ርዕሶችን ነበር በተከታታይ የሰማችሁት። ወደ ሁለተኛው አጋማሽ ስርጭታችን ከመዝለቃችን በፊት አሁን የፕሮግራም ማሳሰቢያ ያለን፣ ንግድና ምጣኔ ሀብት በነገው ምሽት ባለፈው ወር የጦርነቱ ኢኮኖሚያዊ ጫናና የወጪ አሸፋፈኑ ተግዳሮቶች ከአንዳንድ አጠቃላይ የፖሊሲ አቅጣጫዎች ጋር በሚል ኢትዮጵያ ውስጥ አንድ ጥናታዊ ጽሁፍ ወጥቷል። የጥናቱ መሰረታዊ ሀሳብ ምንድን ነው? አራት ገሮች ያጋጥመናል ብዬ የሚያሰብኩት ጦርነቱ አላለቀም። እንደው በሰላም ካለቀ እንኳን ያንን ደግሞ መልሰ ወደ ሰላማዊ ህይወት መለስ ሌላ ወጪ ይጠይቃል። እነዚህ ሁሉ ወጪዎች የዋጋ ንረቱን አባብሰው ነው የሚሄዱት፣ የተለየ አይነት ወጪ አሸፋፈን ካልተጠቀምን በስተቀር ነው የሚለው መሰረታዊ ሀሳብ የጥናቱ አቅራቢ በ አዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ፕሮፌሰር አለማየሁ ገዳ ናቸው። ጦርነቱ የሚያስከትላቸውን አብይ የምጣኔ ሀብት ተግዳሮቶችን ከነ መፍትሄዎቻቸው ይዘረዝራሉ። በነገው ምሽት ይጠብቁ። የአሜሪካ ድምፅ ነገ ምሽት የሚቀርበውን ንግድና ምጣኔ ሀብት ነው አድማጮች ከወዲሁ ያስተዋወቅ ናችሁ። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ19ና 25 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚተላለፈውን የአማርኛ ፕሮግራማችንን የዕለተ ሰኞ ምሽት ዝግጅት ነው። አሁን ለዚህ ክፍል ቀዳሚ ወዳደረግ ነው ቅንብር ልውሰዳችሁ። አሁን ወደ ሁለተኛው አጋማሽ ክፍል ዘልቀናል። በቅርቡ ከየመን የባህር ዳርቻ አቅራቢያ በሁቲ አማጽያን ቁጥጥር ስር ከዋለችው መርከብ ላይ እየሰሩ የነበሩና ለቀናትም በአማጽያኑ እጅ ያሳለፉትን ኢትዮጵያዊ የደህንነት ሁኔታ ለማወቅ መቸገራቸውን ቤተሰቦቻቸው ለአሜሪካ ድምፅ ገልጠዋል። ከመርከቢቱ ላይ በመሐንዲስነት ሙያ በማገልገል ላይ የነበሩት አቶ አየናቸው መኮንን ከታገቱበት ተለቀው በሰላም ይቀላቀሏቸውም ዘንድ ነው ቤተሰቦቻቸው የኢትዮጵያን መንግስትና ዓለም አቀፉ ማህበረሰብ የጠየቁት። ሀብታሙ ስዩም ነው የተከታተለው። ታህሳስ 24 2014 ዓ ምት ወደ ሳውዲ አረቢያ የወደብ ከተማ ጄዛን እያመራ የነበረ የተባበሩት አረብ ኤሚሬትስ ዕቃጫኝ መርከብ የመን ሆዳይዳ ወደብ አጠገብ በየመን አማጺ የሁቲ ታጣቂዎች በቁጥጥር ስር እንደዋለ ተሰምቷል። በውስጡ የነበሩት 11 የመርከቡ ሰራተኞች የትና በምን ሁኔታ እንዳሉ በግልጽ ሳይታወቅ ከሀያ ቀናት በላይ አልፈዋል። ከእነዚህ ሰራተኞች መካከል አንዱ ኢትዮጵያዊው የመርከብ ላይ መሐንዲስ አየናቸው መኮንን እንደሆኑ የቤተሰባቸው አባላት ለአሜሪካ ድምፅ ተናግረዋል። የአቶ አየናቸው ባለቤት ወይዘሮ ሰላም አሸናፊ ባለቤታቸው በሁቴ አማጽያን እጅ ውስጥ ከገቡት መርከበኞች መካከል አንዱ መሆናቸውን እንዴት እንዳወቁ እንዲያስረዳሉ። ጠፍቶብኝ ነበረ ከሳምንት በላይ። አጋጣሚ ደግሞ ደውሎ ሰና አካባቢ ታስረን ያለ ነው። መርከቧ ረዋቢ ትባላለች ምናምን ነገር አለኝ። ለመጨረሻ ጊዜ ደግሞ የደወለው ለጥምቀት ዋዜ ማለት ለምንድነው ያላሳወቅሽልኝ? ኢትዮጵያዊ መሆኔን እና መርከበኛ መሆኔን አሳውቂልኝ፣ ልዋጋ አለመምጣቴን፣ ንጹህ ሰው መሆኔን፣ ለስራ የቤተሰብ ኃላፊ መሆኔን እና ለስራ መምጣቴን አሳውቂልኝ ያለ። አንተ ደህና ነህ፣ ሰላም ነህ ግን ስለው፣ አይ ደህና ነኝ፣ የጭንቁ ሰዓት አልፏል። ኢትዮጵያዊ መሆኔን እና መርከበኛ መሆኔን አሳውቂልኝ ያለኝ፣ የመጨረሻ ቃሉ ይሄ ነው። የመን በርስ በርስ ጦርነት የምትናጥ ሀገር ከሆነች ሰነባብታለች። በሀገሪቱ ውስጥ ያለው አደገኛ ሁኔታ ብሎም ስለ ባለቤታቸው ተጨማሪና የተብራራ መረጃ ለማግኘት በእጅጉ መቸገራቸውን ተከትሎ መላ ቤተሰብ ለሀሳብና ለጭንቀት እንደወደቀ ወይዘሮ ሰላም ይናገራሉ። በጣም መላው ቤተሰቡ በጣም ተጨንቋል። በጣም በቃ ሀያ ቀን ሆኖናል። በጣም በቃ እናቱም፣ ቤተሰቡ፣ እህት ወንድሞቹም ሁሉንም ልጆቹም አብረን ሁላችንም ተጨንቀናል። ስለ የመን ጥሩ ነገር ስለማይወራ ሁላችንም ስጋት ውስጥ ነን። ያው ጦርነት እንዳለ ምናምን ስለሚታወቅ ሁሉም ቤተሰቡ ስጋት ውስጥ ነው ያለው። ጉዳዩ ከተሰማ በኋላ የቤተሰብ አባላት የአቶ አየናቸው የአካልና የመንፈስ ደህንነታቸው ይጠበቅ ዘንድ ሊያግዟቸው ይገባል ያሏቸውን የመንግሥት መስሪያ ቤቶችንና የመገናኛ ብዙሃንን አንኳክቷል። ጥረታቸውንና የተሰጣቸውን መልስ የእህታቸው ባል አቶ ዳንኤል ይርጋ ያስረዳሉ። ይሄን ዜና እንደሰማን በመጀመሪያ ባለቤቷና የቤተሰቦችን አባላት ያደረጉት ምንድን ነው? በውጭ ጉዳይ ሚኒስትር የቆንስላ ጉዳዮችን የሚከታተል ዲፓርትመንት አላቸው። እዛ ዲፓርትመንት ሄደን ማሳወቅና እንደ ዜጋ አየናቸውም የጠየቀው ምንድን ነው? ከሱ ጋር አብረው የታገቱት ሰዎች በመንግስታቸው አማካኝነት እንዲለቀቁና ምንም አይነት ፖለቲካዊ ተልእኮ እንደሌላቸው መንግስታቸው እያስረዳላቸው ስለሆነ ተመሳሳዩን የኢትዮጵያ መንግስት እንደዜጋ ጥረት እንዲያደርግለት ነው የጠየቀው እና ለኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል አሳውቀናል። ነገር ግን አሁን ባለው ሁኔታ እንግዲህ ከነሱ ያገኙት ቀጥተኛ መልስ ነው የመን ውስጥ ባለው የእርስ በርስ ጦርነት ምክንያት አሁን ላይ የኢትዮጵያ መንግስት ምንም አይነት ሚሽን ወይም ኤምባሲ ስለሌለው በቀጥታ አጋቾቹ ጋርም ሆነ የየመን መንግስት ጋር የምንገናኝበት እድል ጠባብ ነው። ስለዚህ ከኢትዮጵያ መንግስት ጋር ከዚህ በፊት አብሮ የመስራት ትራክ ሬከርድ ያላቸው ዓለም አቀፍ ድርጅቶች ጋር በመተባበር በቂ መደበኛ በሆነ መንገድ አየናቸው ያለበትን ቦታ ለማወቅና ከተቻለም አጋሾቹ ጋር ለመገናኘት ጥረት ይደረጋል የሚል እንዲሁ በደፈናው ነው የተነገረን። ስለዚህ እስካሁን ባለው ሁኔታ ከኛ የሚጠበቀውን መረጃዎች ለውጭ ጉዳይ ሚኒስቴር አሳውቀናል። የውጭ ጉዳይ ሚኒስቴር ደግሞ እንግዲህ ቅድም እንዳልኩት ከተለያዩ ዓለም አቀፍ ድርጅቶች ጋር በመተባበር የምንችለውን ጥረት እናደርጋለን የሚል ምላሽ ነው የተሰጠን። የሁለት ልጆች አባት የሆኑት አቶ አየናቸው መኮንን ለሰባት ዓመታት ያክል በሲቪል መርከበኝነት እንደሰሩና የዛሬ ስምንት ወር ገደማ ጀምረው ፋራጅ የመርከብ ድርጅት ጋር እየሰሩ እንደነበረ የሚያስታውሱት አቶ ዳንኤል በጉዳዩ ላይ አቤት የሚሉበት መላ በመጥፋቱ የቤተሰባቸው ጭንቀት እለት ዕለት እየበረታ መምጣቱን ይናገራሉ በዋናነት አካል ደህንነቱም ሆነ ለሕይወቱ አስጊ ነው የምንልበት ምክንያት ያው ከዜናም እንደምንሰማው እንግዲህ በሁቴ አማጽያን ነው የተያዘው ከተባለ በኋላ ከአማጽያን ጋር መደራደርም ወይም አማጽያን አንድን ታጋች በምን አይነት ሰብአዊ ሁኔታ እንደሚይዙት እርግጠኛ መሆን አይቻልም። አየናቸውም መጀመሪያ በተያዙበት ጊዜ መርከቧ እንደተያዘች እና ከመርከቧ ሲወርዱ ከፍተኛ የሆነ ተኩስ እንደነበረ፣ ከፍተኛ የጭንቅ ሰዓት እንዳሳለፈ ለባለቤቱ አሳውቋል። እና አሁን ባለው ሁኔታ አንድ ሆቴል ውስጥ ከሌሎቹ ከሌላ አገር ዜጋ ታጋቾች ጋር ተይዞ እንደሚገኝ እንጂ ያለበትን ከተማም ሁኔታም በዝርዝር የመናገር እድል አልነበረውም። በስልክ ከተያዘበት ቀን ጀምሮ ሁለት ጊዜ ብቻ ነው የደወለው። ይሄም በአጋሾቹ መልካም ፈቃድ የተደረገ ነው እና ያለበትን ቦታ ማወቅ አለመቻል፣ ነገ ከነገ ወዲያ ምን ሊፈጠር ይችላል የሚለው ስጋት አለ። ከዛ በተጨማሪ ቅድም እንደጠቀስኩት ያው በዜናም እንደሚሰማው የሁቴ አማጺያን በአብዛኛው ከሽብር ድርጊት ጋር ተያይዞ ስማቸው ስለሚነሳ ያየናቸው የአካል ደህንነትን፣ በህይወት የመኖር ጉዳይ እጅጉን ያሳስበናል። ለዛም ነው እንግዲህ የኢትዮጵያ መንግስት የተቻለውን ጥረት እንዲያደርግ ስንጠይቅ የቆየ ነው። አቶ ዳንኤል እርጋ፣ የኢትዮጵያ መንግስትም ሆነ ዓለም አቀፉ ማህበረሰብ ተረባርቦ አቶ አየናቸው በሰላም የሚለቀቁበትን መላ እንዲፈልጉ ተማጽኗቸውን አቅርበዋል። እንደ አንድ ዜጋ በሀገር ውስጥ ኑሮን ለመቀየር ደፋቀና ሲል የነበረ ልጅ ነው። አሁንም የራሱንም የቤተሰቡንም ህይወት ለመቀየር ከእናት ሀገር ወጥቶ ጥረት እያደረገ ያለ ልጅ ነው እና በተቻለ መጠን የኢትዮጵያ መንግስት እንደ ዜጋ ለዜጋው ማድረግ የሚገባውን ጥበቃ እንዲያደርግለት እንፈልጋለን። ከዛ በተጨማሪ ዓለም አቀፉ ማህበረሰብ ምናልባት የኢትዮጵያ መንግስት የጠቀሳቸው ተግዳሮቶች እውነት ከሆኑ ኤምባሲም፣ ኮንሱላር ኦፊስም የሚለው አሳማኝ ምክንያት ከሆነ ዓለም አቀፉ ማህበረሰብ በተለያየ መንገድ ከአጋጆቹ ጋር በድርድርም ይሁን ምናልባት እኛ ልንረዳው ልናውቀው በማንችላቸው መንገዶች ኢንጌጅ በማድረግ በመገናኘት ያየናቸውን መፈታትና ከቤተሰቡ መቀላቀል እንዲያፋጥኑ እንማጸናለን። ረዋቢ መርከብ በኢራን በሚደገፉት በሁቲ አማጽያን በቁጥጥር ስር ከዋልና ሰራተኞቹም ለእስር መጋለጣቸው ከተሰማ በኋላ የቀጠናዊ ፖለቲካ ንትርክ ምንጭኖ ሰንብተዋል። የመርከቡ ባለንብረት የተባበሩት አረብ ኤሚሬትስ መርከቡን ከሁቴ አማጽያን ጋር ባላንጣለሆነች ነች ሳውዲ አረቢያ እንዳከራየችና መርከቡ በቁጥጥር ስር በዋለበት ወቅት የህክምና ቁሳቁሶችን ጭኖ ወደ ሳውዲ አረቢያ እያቀና እንደነበረ አስታውቃለች። የሁቴ አማጽያን በበኩላቸው መርከቡ ለጦር አገልግሎት የዋለ እንደነበረ በቁጥጥር ስር በዋለበት ወቅትም የጦር መሳሪያዎች ተጭነውበት እንደነበር ማስታወቃቸውን የአማጽያኑ ልሳን አልማሲራን ቴሌቪዥን ጠቅሰው ሮይተርስ ዘግበዋል። የመርከቡና የሠራተኞቹ መያዝ ከተሰማ በኋላ ዓለም አቀፉ ማኅበረሰብ በሁቴ አማጽያን ላይ የሰላ ትችት ሰንዝሯል። ዩናይትድ ስቴትስ በውጭ ጉዳይ መስሪያ ቤቷ በኩል ድርጊቱን ካወገዘች በኋላ እኒህ እርምጃዎች በቀይ ባህር የባህር ጉዞ ነጻነት ላይ ጣልቃ መግባት፣ በዓለም አቀፉ ንግድና ቀጠናዊ ደህንነት ላይም ስጋትን መደቀን እንደሆኑ አስታውቃለች። የሁቲ አማጽያን መርከቡንና መርከበኞቹን አንዳሽ ጉዳት ሳይደርስባቸው እንዲለቁ የየመን ውስጥ ጦርነትን ለመቋጨት የሚያስችለውን የፖለቲካ ሂደት የሚያጓትቱ ጥቃቶችን ከመውሰድ እንዲቆጠቡ አሳስባለች። የተባበሩት መንግስታት ድርጅት በተመሳሳይ ድርጊቱን አውግዞ መርከቡና መርከበኞቹ እንዲለቀቁ ጠይቋል። አማጽያኑ ግን እስካሁን ድረስ አዎንታዊ መልስ አልሰጡም። ከሩቁም ቢሆን የመርከቡንና መርከበኞቹን ደህንነት አባላቱ መመልከታቸውን ከሰሞኑ የተባበሩት መንግስታት ድርጅት በትዊተር ገጹ በኩል አስታውቋል። በጉዳዩ ላይ የኢትዮጵያ ውጭ ጉዳይ ሚኒስትርን ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። መልስ እንዳገኘን እንመለሳለን። ለአሜሪካ ድምፅ አሳሙዚዩም ዋሽንግተን ዲሲ አድማጮች አሁን ሐኪሞን ይጠይቁ ሐኪሞን አምላኪ መሆን ይጠይቁ ለምሽቱ በኦሚክሮን የፈጠረው ለየት ያለ ሁኔታ እና የክትባትን ብቃት አስመልክቶ የተቀናበረ ከአድማጭ በደረሰ ጥያቄ ላይ የተንተራሰ ዝግጅት ነው የምናቀርበው። ፕሮፌሰር ብስራት ኃይለመስቀል መስቀል ናቸው። ሙያዊ ትንታኔውን የሚሰጡን ሁለተኛውን ክፍል ወደ አጠናቀርንበት ልውሰዳችሁ ሰዳችሁ? የመጀመሪያዎቹ ሁለቱን ክትባት ይወሰደው በተለያየ ደረጃ አንድ ጊዜ ለቫይረሱ ቢጋለጥ እንኳን እንደ እርሶ አጋጣሚ የቱን ያህል ሊከላከልለት እንደሚችል በውስጥ ሊፈጠር የሚችለውን ሁኔታ ጨምረው ገልጠዋል። ማጠናከሪያውን የወሰዱ ደግሞ ይበልጥ የተሻለ መከላከያ እንደሚኖራቸው፣ ነገር ግን ቫይረሱ ሰውነታቸው መግባቱን ነው ኦሚክሮን የለወጠው ብለውናል። ለቫይረሱ የተጋለጡ ተከትበውም ቢሆን እንደ አቶ ወንደሰን ያሉ ሰዎች ለሌላ ሰው የማሳለፍ ዕድላቸው የቱን ያህል ከፍ ያለ ነው? ምን ምንስ አይነት ጥንቃቄ ማድረግ ይችላሉ? ወላጅ ሊሆን ይችላል፣ እህት ወንድም ሊሆን ይችላል። ቤት ውስጥ ያለ ሰው ይበልጥ እንዳይጋለጥ፣ ውጭም ሲሄዱ ሌሎችን እንዳያጋልጡ ምንድን ነው እንግዲህ ስለው ፈጥኖ ነው የሚመጣልን፣ የፊትና የአፍ መሸፈኛዎች እንብል። ነው የሚመክሩት ነገር ካለ የእርስዎንም አጋጣሚ ቢጨምሩ ጥሩ ነው። እንግዲህ ያው የመጀመሪያው ራስን መለየት ነው። የሚቻል ከሆነ ለብቻ አንድ ክፍል መሆን ከሌላው ሰው ጋር ሳይገናኙ ያንን አምስት ቀን እስከ ሰባት ቀን ድረስ ያለውን ጊዜ ለማሳለፍ መሞከር ነው የሚቻል ከሆነ እንግዲህ፣ እንደ አሜሪካ አይነት ሀገር ብዙ ቦታ ስፔስ ላለን ሰዎች ቀላል ነው። አንድ ክፍል ዘግተን ለመቀመጥ ፕሮባብሊ ኢትዮጵያ ውስጥ ላሉ ሰዎች ትንሽ አስቸጋሪ ሊሆን ይችላል። ቢሆንም በተቻለ መጠን ከሌለው ሰው ራስን መከለል፣ ዲስታንሳችንን መጠበቅ ነው። ምክንያቱም ቫይረሱ ከሰውነታችን ከትንፋሳችን ሲወጣ የሚጓዝበት አቅሙ የተወሰነ ሊሚትድ ነው። ለዚህ ነው ስድስት ኢንች ስድስት ጫማ ያን የምንለው። ከተወሰነ በኋላ መሄድ አይችልም ወደ መሬት ስለሚወድቅ ሰው ጋር አይደርስም። ያ አንዱ የመጀመሪያው ትልቁ ነገር ነው። ሁለተኛው ማስክ ነው። የድሮ አይነት ማስክ አይጠቅምም። ጨርቅ አይጠቅምም። ጠላዋ የምናደርገው ወይም ይሄ የታወቀው ሰማያዊው ሁልጊዜ እንደ ትልቅ እንደ ሳይን ሆኖ ለኮቪድ የተያያዘው ነገር ሁሉ አሁን አልጠቀምም። ለምን? እሱን ነበር አረግ የነበረው። እኔ በጊዜ እና ስቲል ይዞኛል ማለት ነው፣ እንዴት እንደያዘኝ እንኳን በማላቅበት ጊዜ። ስለዚህ አሁን የሚሉት ሰርጂካል ማስክ ወይም ኤን ናይንቲ ፋይቭ የሚባለው ማስክ በላዩ ላይ መድገም ይችላሉ፣ ሁለት ሶስት ማድረግ ይችላሉ። ግን አትሊስት ያ ድሮ የምናደርገው ያ ሰማያዊው እንደ የኮቪድ ምልክት ሆኖ የነበረው ማስክ አሁን እያገለገለ አይደለም እና ሁለተኛው ማድረግ ያለባቸው እሱ ነው። ሶስተኛ ደግሞ ያው በየጊዜው እጅ መታጠብ ያስፈልጋል። ቫይረሱ እጃችን ላይ ቅባት ነገር ዙሪያውን የሴሉን በሳይንስ ስናየው ቅባት ነገር ስላለው ያ ቅባት ነገር ደግሞ ሳሙናና የሚያሟመው ውሃ። አሁን ቅባት ያለው ምግብ ብንበላ በውሃ ታጥበን እንደማይለቅ ሁሉ እንደዛ ነው። ቫይረሱንም ማሰብ ያለብን ቫይረሱም እንደዛ ነው። ዙሪያውን የከበበው በማይክሮስኮፕ ሲታይ ቅባት ነገር ያለው ሊፒድ የምንለው ሌየር ስለሆነ እጃችን በሳሙና መታጠብ ደጋግመን፣ እቃ ከመነካካታችን በፊት እሱ ትልቅ ነገር ነው። እነዚህ እነዚህ ነገሮች ናቸው እንግዲህ ከተያዝን በኋላ አምስት ቀን ነው የሚለው ሲዲሲ ግን ለማንኛውም ጥንቃቄ በተለይ አሁን ወንደሰን እንዳለው እናት አባቱ ሃይ ሪስክ ከሆኑ አትሊስት ሰባት ቀን ከነሱ በዚህ አይነት መጠንቀቅ አምስተኛ እና ደግሞ ሌላው በየጊዜው ውጭ የሚወጣ ከሆነ ከሰዎች ጋር የሚገናኝ ከሆነ ማስኩን ሁል ጊዜ ማድረግ ይኖርበታል። ሌላው ደግሞ እናት አባቱን ወይም ቤተሰቦቹን እንደሱ ሶስት ጊዜ ቫክሲኔትድ እንዲሆኑ ማድረግ። እነዚህ እነዚህ ሁለት ነገሮች ከመተላለፍ ይከላከላል። እንግዲህ ለመከላከል ያሉን አማራጮች ግልጽ ናቸው። ይበልጡንም ደግሞ ክትባቶች ባሉባቸው አካባቢዎች ያሉ ሳያመነቱ ግራም ሳይጋቡ ጠቀሜታውን እንዲረዱ ነው ያስረዱን። ምናልባት ይሄ ለኢትዮጵያም በተለያዩ ቦታዎች ላሉ አድማጮቻችን ይሆናል። ዶክተር ብስራት፣ የኮቪድ አስራ ዘጠኝ ጉዳይ የድሃና ሀብታም ሀገራትን በሁለት የከፈለ ይመስላል። የክትባቱ መዳረስ እንደ ልብ እስካልሆነ ድረስ በሁሉም ዓለም በሽታውን ማቆም አይቻልም የሚለውን ቀደም ባለው ውይይታችንም በፓናሉም ላይ በስፋት ተወያይታችሁ ነበር። ግን አሁን ባለው ሁኔታ ክትባቱ ኖሮም እንደ ኢትዮጵያም ከአራት በመቶ በታች በተከተበበት ሀገር የሚወስደው ሰው ያን ያህል ሽሚያ ውስጥ ገቡ አይመስልም። ሰዎች እንደፈለጉ ማግኘት እንደሚችሉ ይናገራሉ። አሁንም ማመንታቱ ያለ ይመስላል። ምን ይታየታል በኢትዮጵያ ሁኔታ ባኗኗራችን ኮቪድ ሲነሳ ከዚህ ቀደም ያሳስቡን የነበሩት እንደ እልቂት እንዳይከተል ሲባል ይፈሩ የነበሩ ሁኔታዎችን ጨምሮ ምን ይታየታል ክትባቱ ሲገኝ እንኳን መጠቀም ካለመቻላችን ጋር ክትባቱ በአለም ደረጃ በኩል ደረጃ ሄዶ አትሊስት የተወሰነ ከሰባ ፐርሰንት በላይ እንደዚህ ካልተከተብን በስተቀር አዳዲስ ሲሆኑ በተለይ ያልተከተቡ ሰዎች ወይም ክትባቱ በብዛት የማይሰጥበት ሀገር ወይም ህዝቡ በክትባቱ ብዙ የማያምንበት ሀገር ቫይረሶቹ ከአንድ ሰው ወደ አንድ ሰው ይሄዳሉ ማለት ነው። ቫይረሶቹ በተዋለዱ ቁጥር አዳዲስ የሚወለዱት ቫይረሶች ለየት ብለው ነው የሚወጡት እና እነዚህ አሁን እኛ በሳይንስ የምንጠቀምባቸው ቫይረሱ ላይ ዙሪያው ላይ ሰርፌሱ ላይ ክትባቱ ሄዶ ራሱን አታች የሚያደረግበት ቦታዎች አሉ እነዛም ቦታዎች ከቀየሩብን ክትባቱ ሲመጣ ያን ቦታ ካላገኘ ቫይረሶቹን እንደ ልብ ሊጎዳቸው አይችልም ስለዚህ እነዚህ አዳዲስ የሚወጡት ቫይረሶች ያ የመጣባቸውን አደጋ ለመከላከል ሲሉ ቀየር እያደረጉ ለየት እያደረጉ ነው የሚወጡት ስለዚህ የክትባት ትልቁ አገልግሎት በተቻለ መጠን በብዛት ሰው ሲከተም። አራት ሰው ለምሳሌ ቤተሰብ ያለበት ባልንዳ ሚስት፣ ሁለት ልጆች፣ ሶስቱ ከተከተቡ ያ ሰባ አምስት ፐርሰንት ማለት ነው። አንደኛው ባልየ ወይ ሚስትየው አንደኛው ልጅ ይዞ ቢመጣ እዛው እሱ ላይ ይቀራል እንጂ ከዛ ወደ ሌላ አይሄድም። ለምን? ሶስቱ ስለተከተቡ። በዓለም ደረጃ እዛ ቦታ ካልደረስን በስተቀር አዳዲስ ቫይረሶች መምጣታቸው አይቀርም። አሁንም ኦሚክሮን የመጨረሻው አይደለም፣ ገና ይቀጥላል ማለት ነው። ስለዚህ በብዛት ህዝቡ አለመከተቡ ላልተከተቡት ብቻ ሳይሆን ለተከተቡትም ችግር ነው እያመጣ ያለው፣ እና ይሄ አስቸጋሪ ነገር ነው። ፕሮፌሰር ብስራትን አመሰግናለሁ። አድማጮች ቀሪውንም ሰሞኑን በምናቀርባቸው ፕሮግራሞች እናቀርባለን። አሁን የመጨረሻው ዝግጅት ሳምንታዊ ስፖርት በኬኔዲ አባተ ሰዎች የተሳተፉበት ሀያ አንደኛው ቶታል ኤነርጂስ ታላቁ ሩጫ በኢትዮጵያ ትናንት በአዲስ አበባ ተካሂዷል። መነሻውንና መድረሻውን መስቀል አደባባይ በማድረግ ለ21ኛ ዓመት በተካሄደው በታላቁ ሩጫ የ10 ኪሎ ሜትር የአትሌቶች ውድድር በርካታ አትሌቶች የተሳተፉ ሲሆን በሴቶች አትሌት ዓለምዘርፍ የኋላው አንደኛ፣ ግርማዊት ገብረ እግዚአብሔር ሁለተኛ፣ መልክናት ውዱ ደግሞ ሶስተኛ ወጥተዋል። በወንዶች ምድብ ደግሞ አትሌት ገመቹ ዲዳ አንደኛ ሲወጣ፣ አትሌት ጌታነህ ሞላ ሁለተኛ፣ እንዲሁም አትሌት ቦኪ ድሪባ ሶስተኛ በ መሆን ውድድራቸውን አጠናቀዋል። የታላቁ ሩጫ በኢትዮጵያ የማርኬቲንግ ዳይሬክተር የሆነችው ህሊና ንጉሴ ስለ ተሳታፊዎቹና ስለ ዝግጅቱ ለአሜሪካ ድምጽ ተከታዩን አስተያየት ሰጥታለች። የሁለት ሺህ አስራ አራቱ ቶታል ጀርዚስ ታላቁ ሩጫ በኢትዮጵያ ኢንተርናሽናል አስር ኪሎ ሜትር ተሳታፊዎቹ ብዛት ይጠቅላለው ተሳታፊ ብዛት ሀያ አምስት ሺህ የጤና ሯጮች ነበሩት አምስት መቶ ደግሞ ባትሌት ወይም ፕሮፌሽናል ሯጮች ነበሩት። ከፕሮፌሽናል ተወዳዳሪዎች ውስጥ ከኢትዮጵያ ውጭ የመጡ ከኤርትራ፣ ከኡጋንዳ እና ከኬንያ የመጡ ሯጮች ነበሩት። ያው ቀኑም መቀየሩ ውድድሩን መርካታችንን መጀመሪያ ላይ ለመምጣት አስበው ከነበሩ ተወዳዳሪዎች የተወሰነ ቀንሷል ከኮሮና በፊት ታላቁ ሩጫ የሚያሳትፈው ሰው ብዛት አርባ ሺህ ነበረ ኮቪድ አስራ ዘጠኝ ሲመጣ ባለፈው አመት ከግማሽ መርታች አስራ ሁለት ሺህ ነበረ ያደረግነው በዚህኛው አመት ግን ሀያ አምስት ሺህ ነው ያደረግነው ዝግጅቱ በጣም ካሰብነው በላይ ነው የነበረው ተሳታፊ መምጣት ባሰብነው ቁጥር መጥቷል ከሁሉም በላይ ደግሞ ምንም አይነት ነገር ሳይፈጠር በጥሩ በመልካም ሁኔታ ተጠናቋል ደዶ የነበረው ድባብን በጣም ደስ ነበረ እኛ እንዳዘጋጅ የምንፈልገው የነበረው ሩጫው ላይ ኢትዮጵያን ሴሌብሬት ማድረግ ነበር። ያንን በተሳካ መልኩ ተደርጓል ብለን እናምናለን። ጠቅላይ ሚኒስትር አብይ አህመድ ዝግጅቱን በማስመልከት በጽሁፍ ባስተላለፉት መልእክት ታላቁ ሩጫ በኢትዮጵያ እንዲመሰረትና ታላቅነቱን እንዳከበረ እንዲቀጥል ያደረጉ ያሏቸውን አካላት አመስግነዋል። የሀገራችን ኩራት የኢትዮጵያ የቁርት ቀን ልጅ በመከራዋም ሆነ በደስታዋ ቀድመው ከሚደርሱላት አንዱ የሆነው ሲሉ ላሞካሹት አትሌት ኃይሌ ገብረስላሴ ደግሞ የተለየ ምስጋና አቅርበዋል። ዝግጅቱ ለአትሌቲክስ ከሚያበረክተው አስተዋጽኦ ባለፈ ኢትዮጵያዊ መሰባሰብን፣ ትስስርንና መቀራረብን የሚፈጥር እንደሆነም ነው ጠቅላይ ሚኒስትሩ የገለጹት ህዳር አምስት ቀን 2014 ዓ ም ሊካሄድ ታቅዶ የነበረው የዘንድሮ ታላቁ ሩጫ በኢትዮጵያ በአስቸኳይ ጊዜ አዋጁ ምክንያት ተራዝሞ ነው። በትናንትናው ነው ዕለት የተካሄደው ታላቁ ሩጫ በኢትዮጵያ በዓለም አቀፍ ደረጃ ዕውቅና ካላቸው የጎዳና ላይ የሩጫ ውድድሮች መካከል የሚጠቀስ ነው። በሰላሳ ሶስተኛው የአፍሪካ ዋንጫ ያልተጠበቁ ውጤቶች መመዝገባቸውን ቀጥለዋል። በአፍሪካ ዋንጫ የመጨረሻ 16 ውስጥ በገቡ ቡድኖች መካከል የሚካሄዱ የጥሎ ማለፍ ጨዋታዎች ትናንት የተጀመሩ ሲሆን ያልተጠበቁ ውጤቶችም ተመዝግበዋል። በምድቧ ሁለት ጨዋታዎችን ተሸንፋ ምርጥ ሶስተኛ በመባል 16ቱን የተቀላቀለችው ቱኒዚያ በተቃራኒው የምድቧን ሶስቱንም ጨዋታ በማሸነፍ ብቸኛ የሆነችውን ናይጄሪያ ከውድድሩ አሰናብታለች። በኮቪድ-19 በመያዛቸው ምክንያት አሰልጣኝ ሰዓቷን ጨምሮ በርካታ ተጫዋቾችን ማሳተፍ ያልቻለችው ቱኒዚያ አርባ ሰባተኛው ደቂቃ ላይ ዩሴፍ ምሳክኒ ባስቆጠራት ብቸኛ ጎል ነው ናይጄሪያን ያሸነፈችው። ከምድቧ ግብጽን፣ ሱዳንንና ጊኒ ቢሳውን በማሸነፍ ሙሉ ዘጠኝ ነጥብ ይዛ ያለፈችው ናይጄሪያ ለዋንጫ ከሚጠበቁ ቡድኖች መካከል ብትሆንም ከ አስራ ስድስቱ ማለፍ አልቻለችም። አሌክስ ኢዎቢ በ ስልሳ ስድስተኛው ደቂቃ ላይ በሰራው ጥፋት በቀይ ካርድ ከሜዳ መውጣቱን ተከትሎ ቀሪዎችን ደቂቃዎች በአስር ተጫዋቾች ለመጨረስ የተገደዱ የሚሰደዱት የናይጄሪያ ብሔራዊ ቡድን ተጫዋቾች ኢላማውን የጠበቀ አንድ ሙከራ ብቻ ነው ያደረጉት። ከናይጄሪያና ከቱኒዚያ ጨዋታ በፊት በተደረገው ሌላ የጥሎ ማለፍ ጨዋታ ደግሞ በምድቧ የመጨረሻ ጨዋታ ከኢትዮጵያ ጋር አቻ የወጣችው ቡርኪና ፋሶ ጋቦንን በመለያ ምት አሸንፋ ወደ ቀጣዩ ዙር አልፋለች። ቡርኪና ፋሶ አስቀድሞ የፍጹም ቅጣት የምትበሳተው በአምበሏ በርትራንድ ትራኦሬ አማካኝነት 28ኛው ደቂቃ ላይ ባስቆጠረችው ጎል እስከ መጨረሻ መምራት ይችላ ነበር። ይሁንና በ67ኛው ደቂቃ ላይ ሁለተኛ ቢጫ ካርድ በማየት አንድ ተጫዋች ቢሰናበትባትም፣ ጨዋታውን ተጭና ለመጫወት የሞከረችው ጋቦን መደበኛው የጨዋታ ጊዜ ተጠናቆ በተጨመረው ሶስት ደቂቃ ውስጥ በተቆጠረ ጎል አቻ መሆን ችላለች። ጨዋታው በአቻ ውጤት መጠናቀቁን ተከትሎ በተጨመረው ሰላሳ ደቂቃ ውስጥ ጎል ማስቆጠር ያልቻሉት ሁለቱ ቡድኖች ወደ መለያ ምት ያመሩ ሲሆን በዚህም ቡርኪና ፋሶ 7 ለ6 በሆነ ውጤት በማሸነፍ የመጨረሻ ስምንቱን ተቀላቅላለች። ለኮስታሪካው የዓለም ዋንጫ ለማለፍ የማጣሪያ ጨዋታውን በማድረግ ላይ የሚገኘው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በታንዛኒያቸው ተሸንፏል። ብሔራዊ ቡድኑ ትናንት በታንዛኒያ ያደረገውን የዓለም ዋንጫ አራተኛ ዙር ማጣሪያ የመጀመሪያ ጨዋታውን አንድ ለዜሮ በሆነ ውጤት ነው የተሸነፈው። ለታንዛኒያ በ64ኛው ደቂቃ ላይ ጎል ያስቆጠረችው ክሪሳ ጆንባራ ናት። በአሰልጣኝ ፍሬው ኃይለ ገብርኤል የሚመራው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን የመልሱን ጨዋታ ከቀናት በኋላ በኢትዮጵያ የሚያደርግ ሲሆን በድምር ውጤት የሚያሸንፍ ከሆነ ለኮስታሪካው ከ20 ዓመት በታች የሴቶች የዓለም ዋንጫ ለማለፍ አንድ የደርሶ መልስ ማጣሪያ ጨዋታ ብቻ ይቀረዋል ብሔራዊ ኬኔዲ አባትን ለዝግጅቱ አመሰግናለሁ አድማጮች ለምሽቱ ያዝነውንም በዚሁ ማጠናቀቃችን ነው ነገ ምሽት እንገናኛለን ያስተናግድኳቸው አሉላ ከበደ ከሌሎች ባልደረቦች ጋር በዚሁ የተሰናበትኩ ሰላም ደህና እደሩ